የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ከጥር አንድ እስከ ጥር ሰላሳ ተከብሯል። የዘንድሮ የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነው። አዲስ ቸኮል ድሬዳዋ ላይ አከባበሩን ተከታትሎ ተከታዩን ዘግቧል። ከሰላሳ ሶስት ዓመት በፊት ለመጀመሪያ ጊዜ በኬንያ መከበር የጀመረው የጤናማ እናትነት ወር አከባበሩ ትኩረት አድርጎ የነበረው በወቅቱ ከፍተኛ የነበረውን የእናቶች ሞት መቀነስ አስፈላጊ በመሆኑ ነበር። ሀገራቱ ለአከባበሩ የሚመቻቸውን ወር እንዲመርጡ የተደረገ ሲሆን ኢትዮጵያም ጥርን ለዚህ አከባበር መርጠዋለች። በኢትዮጵያ ላለፉት 14 ዓመታት ከጥር 1 እስከ 30 የጤናማ እናትነት ወር በልዩ ልዩ ዝግጅቶች ሲከበር ቆይቷል። በሀገር አቀፍ ደረጃም ዘንድሮ ፕሬዚዳንት ሳህለ ወርቅ ዘውዴ በተገኙበት ነው አከባበሩ የተጀመረው። ስለ ዘንድሮ አከባበር የድሬዳዋ ጤና ቢሮ ተወካይ ኃላፊ አቶ ፊል አህመድ የሚሉት አላቸው። ክብረ በዓሉ ብዙ ነገሮችን ትኩረት አድርጎ ተነስቷል። አንደኛው የማህበረሰቡን ግንዛቤ መጨመር ላይ ነው ያለው። ማህበረሰባችን ለእናቶች ያለው ትኩረት ምን ይመስላል? በትምህርት ቤቶች፣ በሚዲያ ላውንች እናደርግም፣ የማህበረሰብ ክፍሎች ጠርተን ግንዛቤ መስጠት ላይ ነው። ሁለተኛ፣ እንዳልሽው አንድም እናት በወሊድ ምክንያት ሞት የለባት የሚል ነገር ስላለ እሱን ለመከላከል መጀመሪያ ማድረግ ያለብን እናቶች ወደ ጤና ተቋም ማምጣት ነው። ከመጡ በኋላም ብዙ ደም መፋሰስ፣ በደም እጥረት እናቶች እንዳይሞቱ ከዚህ ጎን ለጎን የደም ልገሳ ፕሮግራም ይኖረናል። ሶስተኛው ደግሞ የተቋሞች ኃላፊዎች ራሱ የእናቶችን ሞት ለመቀነስ ትልቅ ድርሻ ስለሚወስዱ በዚህ ላይ የሚሳተፍ ይሆናል። አራተኛ የተለያዩ የማህበረሰብ ክፍሎች ሃይማኖት አባቶች፣ ማህበረሰብ መሪዎች፣ የጎሳ መሪዎች በዚህ ላይ እንጌጅ እንዲያደርጉና ግንዛቤ እየሰጠን ያለንበት ሁኔታ ነው ያለው። በጤና ሚኒስቴር የእናቶች ጤና ቡድን አስተባባሪ የሆኑት አቶ ዘነባ ካለ የእናቶችን ጤና ከመጠበቅና እናቶችን በወሊድ እንዳይሞቱ ከመከላከል አንጻር በምዕተ ዓመቱ የልማት ግብ ወይም በእንግሊዝኛው አህጽሮት ኤምዲጂ ጥሩ መሻሻል መኖሩን ገልጸው፣ አሁንም ግን ብዙ ይቀረናል ይላሉ። ሲል በተለይ የእናቶችን ላለፉት የምት አመቱ ላይ ጥሩ አፈጻጸም አይተናል። ያ ማለት ምን ያህል ነው? ሰባ ሁለት ፐርሰንት ነው የቀነስ ነው። ሰባ አምስት ፐርሰንት ነበር፣ አገሮች የሰባ አምስት ፐርሰንት መቀነስ አለባቸው ተብሎ አግሪ አደርገናል። ኢትዮጵያ ፈር ማለች ሰባ አምስት ፐርሰንት ካለችበት ቀንሳለሁ ብላ አግሪ አርጋ ሰባ ሁለት ፐርሰንት ቀንሳለች። ስለዚህ አፈጻጸሙ ጥሩ ነው በሚባል ደረጃ ነው ያለው። የኤምዲጂ ማጠቃለያ ወርክሾፕ የተካሄደው ኢትዮጵያ ውስጥ ነው። ያ ማለት ሀያ ሰባት ሺህ ነበረ ከመጀመሪያችን በፊት 27 ሺህ እናቶች በአመት የሞቱ ነበረ። ልክ ኤምዲጂ ስንጨርስ ደግሞ 12 ሺህ እናቶች በድሬዳዋን በተመሳሳይ ከፍተኛ መሻሻል የታየ ቢሆንም በያዝነው አመት ግን የመጨመር አዝማሚያ ታይቷል ብለዋል። ባለፈው አመት አመቱ ሙሉ በወሊድና ተያያዥ ችግሮች ለህልፈት የተዳረጉ እናቶች 16 የነበረ ሲሆን በዚህ አመት ግን በስድስት ወር 13 እናቶች ለህልፈት ተዳርገዋል ብለዋል። እንዳጠቃላይ ግን ከሌሎች አፍሪካ ሀገሮች አንጻር ሲታይ ከፍተኛ ለውጥ የታየበትን ይህን ውጤት ለማግኘት በጤና ዘርፍ ብዙ ነገሮች ተሰርተዋል ይላሉ አቶ ዘነበ። ባለፉት አስር አመታት እንኳ ብናይ የሰራነው ስራ ሁላችንም የምናውቀው የማንክደው መሬት ላይ ያለው የጤና ድርጅት መስፋፋት ነው። ያ ማለት በፊት ያሉት ጤና ጣቢያዎቻችን በጣም ትንሽ ነበሩ። አሁን ኦልሞስት አራት ሺህ ጤና ጣቢያዎች አሉ። አንድ ለ25000 በሚለው ካልኩሌሽን ህዝብ ኦልሞስት አቺቭ አድርገናል። ግን አሁን ተጨማሪ ያስፈልገናል ወይ? ያስፈልገናል። ለምን ፖፑሌሽናችን ተቀምጦ አይደለም። የጠበቅን አንድ ለ25000 ጤና ጣቢያ ግምት አስቀምጠናታል። አሁን ፖፑሌሽኑ ዳብል ሆኗል። ስለዚህ አሁን ሌላ ቅል ያስፈልገን ይችላል። እሱ እየተሰራበት ይሆናል እንደ ሀገር ይሰራበታል ብዬ አስባለሁ። እሱ መታሰብ አለበት። ግን የመጀመሪያው ግን መወሰድ ያለበት አንድ ለ25000 በሚለው ቀመር አቺቭ አድርገናል። ሁለተኛው የነበሩ ሆስፒታሎቻችን በጣም ትንሽ ነበሩ። አሁን አራት መቶ ሆስፒታሎች ደርሰናል። ስለዚህ ሶስተኛው አምቡላንሶች ናቸው። ምክንያቱም ከጤና ጣቢያ ወደ ሆስፒታል ለማድረስ የሚያስፈልግ የአምቡላንስ ቁጥር ኦልሞስት የለም ነበረ። ስለዚህ አምቡላንስ በአሁኑ ሰዓት እኳን ያለን አምቡላንስ ሚኒመም አንድ ነው፣ አንድ በወረዳ አንድ፣ ሁለት ያላቸው አሉ። ኢቭን አሁን ፐርሄል ሴንተርም የጀመሩ ወረዳዎች አሉ። አሁን ዳታው ስለሌለ ነው እንጂ በእርግጠኝነት ሆኜ መናገር የሚችለው አትሊስት በወረዳ አንድ የሚለው እርግጠኛ ነኝ። ሶስተኛው የባለሙያ ነው። ከዚህ በፊት ከ10 አመት በፊት ሚድዋይፍ ለእናቶች ብቻ አገልግሎት የተወሰነ፣ በዚህ ሰዓት በ10 አመታት ፕሮግረስ ኦልሞስት 16 ሺህ ሚድዋይፍ ተምሮ ወደ ስራ ገብቷል ማለት ነው። ስለዚህ በሾርት ተርም የምትሰጠው ስልጠናና አራት ዓመታት ሰልጥና የምታወጣው እንትን ኬሩ ይለያያል። እስከዛሬ በምንድን ነበር የምሰጠው ካልከኝ ሌላውን ባለሙያ ሶስት ወር አሰልጥና ነው። ሶስት ወር ታሰልጥነውና ወይ ሁለት ወር ሲምፕል ትሬኒንግ ተሰጠውና ዴሊቨር ታደርጋለህ። አሁን ግን አንድ ዲግሪ ሚድዋይፍ ስታሰልጥን አራት አመት ሙሉ ስለ እናት ጤና ብቻ ነው የምታስተምረው ማለት ነው። አንድ እሱ ነው የባለሙያ አቅርቦት ነው እስቲል ግን ችግሩ ቢኖርም ማለት ነው። ሶስተኛው ዲማንዱ ነው፣ እናት ራሱ። ስለዚህ ማሳያው ምን መሰለ፣ ከአስር አመት በፊት በጤና ድርጅት የሚወልዱ እናቶች ቁጥር 5% ነበር። አሁን 50% ደርሷል። በአሁኑ ሰዓት የእናቶች ሞት መንስኤ ተብለው ስለተለዩ ጉዳዮችም አቶ ዘነበን አናግረናቸው ነበር። ማን ችለው ከተባለ ቤት ይወልዳሉ። በሁለት ሰዓት ውስጥ ገዳይ የሚባለው ሰው ነው በቃ። በተለይ ሩራል አካባቢ ከገጠር ወልዳ መፍሰስ ጀምሯት ከሆነ የምትመጣው ጤና ድርጅት ሰዓት ደርስ የሞት እድሉ በጣም ኃይል ነው። ሌሎቹ ሰባት ቀን አምስት ቀን አቆይቶ ነው የሚመጣው። ደም መፍሰስ ጀመረ ግን በሁለት ሰዓት አጭር በመሆኑ እናትን ሞት ማትረፍ አልቻለም። ስለዚህ የደም መፍሰስ ነው። 50% እንኳን የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳን መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን ወደ ኦፕሬሽን መግባት ስለሚችል ማትረፍ እንችላለን። ከጤና ድርጅት መጣ ግን ማትረፍ አንችል። ሁለተኛው ምክንያት ኦልሞስት 20% በደም ግፊት፣ ይህም የደም ግፊት ምልክቱን አውቃ ቶሎ ካልመጣቸው በስተቀር ኮንቨልስ አድርጋ ራሷን ስታ ብዙ ቆይታ ከሆነ በተለይ የተለያየ እምነት አለ። ራሷን ስስት ሌላ እምነት አላቸው ገጠር አካባቢ የሚሉን ማለት ነው እናቶች እሱም ምክንያት እያደረጉ ካቆያት ብትመጣ እኳን በህይወት የማትረፍ እድላችን በጣም ሀይ ነው። አንዱ እሱ ነው። ስለዚህ ሀያና ሃምሳ ሰባ ፐርሰንት። ስለዚህ ትልቁን ፐርሰንት የሚይዘው እነዚህ ሁለት ምክንያት ናቸው። ሶስተኛው ምክንያት የተራዘመ ምጥ። የተራዘመ ምጥ ምንድን ነው? እንግዲህ ከአምስት እስከ አስራ አምስት ፐርሰንቱ የሚሆኑት በቃ በኦፕራሲዮን መውለድ አለባቸው ኢትዮጵያ ውስጥ። ስለዚህ እነዚህ እናቶች በፍጹም በማህፀናቸው ሊወልዱ አይችሉም። ግን ይህች እናት ማወቅ አትችልም። ስለዚህ ቤትን ለመውለድ ወስና አንድ ቀን ሁለት ቀን ሶስት ቀን ትገፋለች፣ ግን መውለድ አትችልም። በኦፕራሲዮን ነው እናት መውለድ የምትችለው። ስለዚህ ይሄ መጨረሻ ላይ ምን ይሆናል? ስትሞት ወይ ደግሞ ራሷን ስንሰት ነው ወደ ጤና ድርጅት ምትመጣ። ሶስተኛው ምክንያት ይሄ ነው። የእናት ሞት ዜሮ ማድረግ አይቻልም፣ የሚሉት አቶ ዘነበ ባደጉ ሀገራት ደረጃ የእናት ሞት መጠን ለመቀነስ ከተለያዩ ባለድርሻ አካላት የሚጠበቅ ሚና አለ ይላሉ። ትልቁ ሚና የሚጠበቀው የጤና ባለሙያዎች ላይ ነው የሚሉት አቶ ዘነበ ከጤና ኤክስሽን ባለሙያዎች እስከ ድጋፍና ክትትል አድራጊ ሚዳይፎችና የሕክምና ዶክተሩ ድረስ ቁልፍ ሚና ይጫበጎታሉ ይላሉ። መንግስት የጤና መሰረተ ልማትን በማስፋፋት ጥራት ያለው የጤና ትምህርት በማዳረስና ስልጠናዎችን በማመቻቸት እንዲሁም ምቹ ፖሊሲ በመዘርጋት ሚናውን መወጣት አለበት የሚሉት አቶ ዘነበ ሁለት ሰውም የሚጠበቅበት አለ ይላሉ። የእናትን ሞት ቀዳሚ መንስኤ የሆነው የደም መፍሰስ ለመከላከል በየጤና ተቋማቱ በቂ የደም አቅርቦት መኖር እንዳለበት የሚገልጹት አቶ ዘነበ ለዚህም ደም መለገስ በዘመቻ መልኩ ሳይሆን ባልሆኑ በየአካባቢው በቋሚነት መስፋፋት አለበት ሲሉ ይመክራሉ። የአመለካከት ክፍተቶች በመቅረፍና እናቶች በጤና ተቋማት ክትትል አድርገው እንዲወሉ በመደገፍ ረገድም ከሁሉም የሚጠበቅ ሚና አለ ይላሉ። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።